ማህደረ ዜና ኢትዮጵያ ዓለምን ባነቃነቀ ረሃብ በተመታችበት በ1976ና 77 ዓለም አቀፍ ዕውቅና ያላቸው መንግሥታዊ ያልሆኑ የእርዳታ ድርጅቶች መያድ አርባ ነበሩ። ከ10 ዓመት በኋላም የቀድሞ ዩጎዝላቪያ በጦርነት በተፈረካከሰችበት በ1990ዎቹ አጋማሽ፣ ከዚህ በኋላ ያለው ዘመን በሙሉ እንደ ጎርጎርያኑ አቆጣጠር ነው፣ 250 ዓለም አቀፍ የእርዳታ ድርጅቶች ነበሩ። ዩናይትድ ስቴትስ መራሹ ጦር አፍጋኒስታንን በወረረ በአመቱ አፍጋኒስታን ውስጥ ብቻ የሚሰሩ ዓለም አቀፍ መያዶች ቁጥር 2500 ደረሰ። ኔዘርላንዳዊቱ ጋዜጠኛና ደራሲ ሊንዳ ፖልማን እንደሚሉት ከቀዝቃዛው የዓለም ጦርነት ፍጻሜ ወዲህ ሰባዊ እርዳታ ጥቂቶች የሚከብሩበት፣ ክፉዎች የሚጠቀሙበት፣ ተቋማት የሚወዳደሩበት ኢንዱስትሪ ሆኗል። ንግድ ዛሬም እስታንቡል ቱርክ የተሰየመው ዓለም አቀፍ ጉባኤም አማላዊውን ንግድ ለመቀየር ይጠቅም ይሆን? ላፍታም አብረን እንጠይቅ። እስከ 1990ዎቹ መጀመሪያ ድረስ ኢራቅ የምትባል ሀገር ነበረች። በነዳጅ ዘይት ሀብት ከዓለም የሦስተኝነቱን ደረጃ የያዘች፣ ከራሷ አልፋ በሚሊዮን ለሚቆጠሩ የሌሎች ሀገራት ዜጎች ሥራ በመስጠት የታወቀች፣ ትምህርትና ጤና ለዜጎቿ በማዳረስ ከአረብ ሀገራት ተወዳዳሪ ያልነበራት ኩርዶችን ከአረቦች፣ ሽዖችን ከሱኒዎች፣ ዛይዲዎችን ከክርስቲያኖች አሰባጥራ የያዘች ታሪካዊት፣ ሀብታም፣ ጠንካራ ሀገር ነበረች። በሺ ዘጠኝ መቶ ዘጠና አንድ በተደረገው ጦርነት በከፊል ወደመች፣ በማዕቀብ ደቀቀች። የቀድሞው የዩናይትድ ስቴትስ ፕሬዝዳንት ጆርጅ ደብሊው ቡሽ እናም የብሪታንያ ተባባሪያቸው ጠቅላይ ሚኒስትር ቶኒ ብሌር የዚያች ሀገር ከፊል ውድመት ድቀት አላረካቸውም። ለኢራቅ ህዝብ ሰላም፣ ብልጽግና፣ ፍትህ፣ ዲሞክራሲ ለማስፈን ቃል ገብተው ባዘመቱት ጦር ጨርሶ አጠፏት። ሚሊዮኖች አለቁባት፣ ዛሬም እያለቁ ነው። ከአራት ሚሊዮን የሚበልጥ ህዝቧ ደግሞ ተሰደደ እና ተመጽዋች ሆነ። ያልሞተም ያልተሰደደው በጦርነት፣ በሽብር፣ በሃይማኖት ሐራጥቃ ግጭት እየተሸማቀቀ የሚሞት፣ የሚቆስል፣ የሚሰደድ የሚፈናቀልበትን ጊዜ ያሰላል። በ1985 ኢትዮጵያን በመታው ድርቅ የተራበው ህዝብ ቁጥር ከሁለት እስከ አራት ሚሊዮን ተገምቶ ነበረ። ዛሬ በ31 ዓመቱ ከ10 ሚሊዮን በላይ ህዝብ የምግብ እርዳታ ተመጽዋች ነው። ሶማሊያም በእርስ በርስ ጦርነት በወደመችበት፣ ሩዋንዳም በዘር ማጥፋት ጭፍጨፋ በተመሰቃቀለችበት በ1990ዎቹ የመጀመሪያ አጋማሽ ከአፍሪቃ ቀንድ እስከ ምስራቅ አፍሪቃ ባሉት ሀገራት የተሰደደ እናም የተፈናቀለው ህዝብ ቁጥር ከሶስት እስከ አራት ሚሊዮን የሚገመት ነበረ። ዘንድሮም 9 ሚሊዮን ምስራቅ አፍሪካዊ ተሰዷል። 6.5 ሚሊዮን ተፈናቅሏል። ከኢራቅ እስከ ኢትዮጵያ ከደቡብ ሱዳን እስከ ሶማሊያ ጦርነት፣ ግጭት፣ ረሃብና ጭቆና ያሰደደ፣ ያፈናቀለ፣ ለችግር ያጋለጠውን ህዝብ ለመርዳት የእርዳታ ድርጅቶች እንደሚሉት በቂ ገንዘብ የለም። የአፍሪካ ስደተኞች አውሮጳ እንዳይገቡ ለማገድ ግን የአውሮፓ ህብረት ብቻውን 1.8 ቢሊዮን ዩሮ መድቧል። ገንዘቡ በጀርመን ምክር ቤት የተቃዋሚው የግራዎቹ እንደራሴ ኒኤማ ሞቫሳት እንደሚሉት ለልማት እርዳታ ከተመደበው የሚቀነስ ነው። የጀርመን መንግስት የልማት ተራድኦ ድርጅት ጌኢሴት በጀርመንኛ ምሕጻሩ የመሳሰሉ የእርዳታ ድርጅቶች ደግሞ መባሳት እንደሚሉት፣ አፍሪካውያን ችግረኞችን ከመርዳት ይልቅ የጨቋኝ መንግስታትን የጸጥታ ኃይላት ማጠናከር ይዘዋል። ጌኢሴ ሰዎች የሚረዱበት ፕሮጀክቶችን አፍሪቃ ውስጥ የሚያከናውን ቢሆን ለምሳሌ የስደተኞችና የተፈናቃዮችን ሕይወት የሚለውጥ ትምህርትና ስልጠና ቢሰጥ ኖሮም መበረታታት የሚገባው ምግባር በሆነ ነበር። ግን ጌኢሴት ምንድ ነው የሚያደርገው? የተሻለ የስደተኞች አስተዳደር በሚል ሰበብ ከሚሰራቸው አንዱ ወደ ውጭ ለመሰደድ የሚሞክሩ ስደተኞች የሚቆዩበትና የሚታሰሩበት ጣቢያ መገንባት ነው። የጀርመን መንግስት የሚያስተዳድረው የእርዳታ ድርጅት እስር ቤት ያለው፣ በታጠቁ ጸጥታ አስከባሪዎች የሚጠበቅ የስደተኞች መጠለያ ጣቢያ መገንባቱ በእውነቱ አላማውን የሚያረክስ ነው። ኔዘርላንዳዊቷ ጋዜጠኛም ሊንዳ ፖልማን እንደምትለው የእርዳታ ድርጅቶች ተልእኮም፣ አላማና ስነ ምግባር ከረከሰም ቆይቷል። በእርዳታ አቅርቦት ምርህና አፈጻጸሙ ላይ ያተኮሩ ሶስት መጽሐፍት ያሳተመችው ጋዜጠኛ ከ1991 እስከ 2000 የዘለቀውን የሴራሊዮንን የእርስ በርስ ጦርነት ታዝባ ነበረ። ሴራሊዮን ውስጥ ተጠቃሚዎቹ ከእርዳታ ድርጅቶቹ ጋር ግንኙነት የነበራቸው ነጋዴ ልሂቃን ናቸው። በጦርነቱ ወቅት ጠመንጃ ይነግዱ ነበረ። ጦርነቱ ሲቆም ቤቶቻቸውን፣ መስሪያ ቤቶቻቸውን፣ መኪኖ ቸውን ለእርዳታ ድርጅቶችና ለሰራተኞቻቸው እያከራዩ ጠቀም ያለ ገንዘብ ያገኛሉ። የአማፂያንና የመንግሥት ታጣቂዎችም ለችግረኞች የተላከውን የእርዳታ ቁሳቁስና ገንዘብ ይቀራመታሉ። እርዳታው ይገባቸዋል ብዬ የማስባቸው ችግረኞች ምንም አያገኙም፣ ካገኙም ትንሽ ነው። እኒያ መጥፎ ሰዎች እርዳታውን ሲቀራመቱና ሲያተርፉበት ችግረኛው ቆሞ ይመለከታል። ሰብአዊ እርዳታም ችግሩ ምንድን ነው? ትጠይቃለች፣ ጋዜጠኛዋ በአንዱ መጽሐፏ። የተባበሩት መንግሥታት ድርጅት በየጊዜው እንደሚለው ችግሩ በቂ ገንዘብ አለመኖሩ ነው። ድርጅቱ እንደሚለው 60 ሚሊዮን ሕዝብ አንድም ስደተኛ አሊያም ተፈናቃይ ነው ዘንድሮ ስደተኛም፣ ተፈናቃይ፣ ረሃብተኛው ህዝብ በአጠቃላይ 125 ሚሊዮን ደርሷል። ይህን ህዝብ ለመርዳት ዓለም አቀፉ ድርጅት 20 ቢሊዮን ዶላር ያስፈልጋል ባይ ነው። እስካሁን የተገኘው ገንዘብ ግን ከሚያስፈልገው ገንዘብ ግማሽ ያክሉ ብቻ ነው 10 ቢሊዮን ገደማ። የተባበሩት መንግስታት ድርጅት ዋና ጸሐፊ ፓን ጊሙን ዛሬ የተሰየመው ጉባኤ ለችግሩ ሁነኛ መፍትሄ ያስገኛል የሚል ተስፋ አላቸው። ሄድስ ኦፍ ስቴት ኤንድ ገቨርንመንት ኤንድ ሪፕረዘንታቲቭስ ኦፍ ሁማኒቴሪያን ኦርጋናይዜሽንስ ርዕሳነ ብሔራትና መራህያነ መንግስታት፣ የሰብአዊ እርዳታ ድርጅቶች ተወካዮች፣ የግሉ ክፍለ ኢኮኖሚ ተጠሪዎች፣ በቀውስ የተመቱ ማህበረሰብ ተወካዮች በጉባኤው ተሳታፊዎች ናቸው። ጉባኤው የሀያ ሰላሳውን የዘላቂ ልማት እቅድን ያጠናክራል፣ ድህነትን ለማስወገድ የተገባውን ቃል ያድሳል። ህይወትን ለማዳን የምናደርገውን ጥረት አጠናክረን በተለያዩ ቀውሶች ለተጎዱ ሰዎች ተስፋ እንሰጣለን። በጉባኤው ላይ የ60 ሀገራት መሪዎች ተገኝተዋል። ከ6 ሺህ የሚበልጡም የእርዳታ ድርጅቶች ተወካዮች፣ የሃይማኖት ተጠሪዎች፣ የሰብአዊ እርዳታ ጉዳይ አጥኚዎችና ሰራተኞችም ተካፋዎች ናቸው። ይሁንና ብዙ የሰብአዊ እርዳታ አጥኚዎች ችግረኛውን ለመርዳት ገንዘብ ማዋጣቱም ገንዘብ እንዲዋጣም ጉባኤ መጥራቱም ሆነ የእርዳታ ድርጅቶች ቁጥርን ማሳደጉ ችግሩን ከማባባስ በስተቀር የተከረው የሚተክረውም የለምባዎች ናቸው። ጋዜጠኛ ሊንዳ ፖልማን ከዚህ ቀደም እንዳለችው የተባበሩት መንግስታት ድርጅት የእርዳታ ድርጅቶችን ብዛት መቁጠር ጀምሮ ነበር። ባንድ ወቅት 37 ሺ ላይ ደረሰና መቁጠሩን አቋረጠ። ቁጥሩ ማብቂያ የለውምና ገንዘብ ውስጥ ከሰባ የሚበልጡ በግልጽ የሚታወቁ እርዳታ ሰጪዎች አሉ። የጀርመን መንግስት፣ የኔዘርላንድስ መንግስት፣ ዩናይትድ ስቴትስ፣ የአውሮጳ ህብረት፣ እነዚህ ሁሉ እርዳታ ይሰጣሉ። ሰባዎቹ እርዳታ ሰጪዎች በአጠቃላይ በየዓመቱ 130 ቢሊዮን ዶላር ለልማትና ለሰብአዊ እርዳታ ይሰጣሉ። ይህ ብዙ ገንዘብ ነው ብዬ አምናለሁ። በእርግጥም ብዙ ገንዘብ ነው። ግን የተረጆቹን ህይወት አልለወጠም። እንዲያውም የተረጂው ቁጥር በየጊዜው እየጨመረ ችግሩም እየከፋ ነው። ድንበር የለሽ ሐኪሞች፣ ኤምኤስኤፍ በፈረንሳይኛ ምህፃሩ የተሰኘው ግብረሰናይ ድርጅት በበኩሉም ህዝብ የሚገድሉ፣ የሚያሰቃዩ፣ የሚያሰድዱ፣ የሚያስርቡ፣ የሚያፈናቅሉ መንግስታት ወይም ቡድናት በህግ ካልተዳኙ በስተቀር ገንዘብ ማዋጣት፣ ጉባኤ መጥራቱ ዋጋ የለው ባይ ነው። ድርጅቱ በተለያዩ ሀገራት ችግረኞችን የሚያክምበት 75 ሆስፒታሎች በቦምብና ሚሳይል ተመተውበታል። አብዛኞቹን ሆስፒታሎች ያፈረሱት በከባድ ጦር መሳሪያ በተለይም በተዋጊ ጀቶች የሚዋጉ የመንግስት ኃይላት ናቸው። ኤምኤስኤፍ እንደሚለው መንግስታት የሆኑ ታጣቂ ቡድናት ዓለም አቀፍ ህግን እንዲያከብሩ ሊገደዱ ይገባል። ድርጅቱም የኢስታንቡሉን ጉባኤ ነውርን መሸፈኛ በማለት አጣጥሎ ነቅፎታለም ራሱንም ከጉባኤው አግልሏል። የባህር ማዶ ልማት ተቋም ኦዲአይ የተሰኘው የብሪታንያ የእርዳታ ጉዳይ አጥኚ ድርጅት ባልደረባ ክሪስቲና ቤኔት እንደሚሉት ደግሞ የድንበር የለሽ ሐኪሞችና የብጤዎቹ ጥያቄ በኢስታንቡሉ ጉባኤ ላይ መልስ አለማግኘቱ በእርግጥ አሳዛኝ ነው። ድንበር የለሽ ሐኪሞችና ብጤዎቻቸው እንደጠቆሙት ዛሬ ለምናየው የሰብአዊ ቀውስ በአንድ ወይም በሌላ መልኩ ተጠያቂ ሊሆኑ የሚገባቸው መንግስታት ተጠያቂ የሚሆኑበትን መንገድ ጉባኤው ሊያነሳ አለማቀዱ አሳዛኝ ነው። የጦርነትን አለም አቀፍ ህግ አለማክበራቸው ለብዙ ሰላማዊ ሰዎች መሰቃየት ምክንያት ነው። መንግስታት ግጭትን ለማስወገድ አለመስማማታቸው ደግሞ የሶሪያ መንግስትን ማውገዝ፣ ማስፈራራት፣ በማዕቀብ መቅጣት ሀያሉን አለም በእርግጥ አላቃተውም። ሊቢያን ከሀብታም ለጋሽ ሀገርነት ወደ ትቢያ መከመሪያ ተመጽዋችነት የለወጠው ግን ማን ነው? ኢራቅንስ? የዓለም ህግ አክባሪ አስከባሪውስ ማን ነው? አስፈሪ መልስ ቆስቋሽ ጥያቄ የተባበሩት መንግስታት ድርጅት ካስፈሪው ጥያቄ መልስ ጋር ከመጋፈጥ ይልቅ የኤምኤስኤፍን በጉባኤው ያለመሳተፍ ዲሞክራሲያዊ መብትን ማክበሩን ነው የመረጠው። ለነገሩም የተባበሩት መንግስታት ድርጅት ከአባል መንግስታት በተለይም ከሀያላኑ መንግስታት ጥቅምና ፍላጎት ባለፍ ህጋዊ ስልጣን አቅምም የለውም። ዛሬና ነገ የሚመክረው ዓለም አቀፍ ጉባኤ መንግስታትን ተጠያቂ ማድረጉ ቢያቅተው እንኳን እስካሁን የሚሰራበትን የእርዳታ ምርህ ስራና አሰራርን ዘመኑ በሚፈቅደው አኳኋን እንዲቀየር የሚረዱ ሐሳቦች ወይም የጥናት ውጤቶች ይቀርቡበታል ተብሎ ተስፋ ተጥሎበታል። ወይዘሮ ክርስቲና ቤኔት እንደሚሉት ከ75 ዓመት በፊት የተነደፈው የሰብአዊ እርዳታ ስልትና አሰራር የዘመኑን ችግሮች ለማቃለል التكامل የሰብአዊ እርዳታው ስልት የተነደፈው ከሰባ አምስት ዓመት በፊት ነው። ያኔ ዓለም ጭራሽ የተለየች ነበር። ዛሬ ብዙ አደጋዎች አሉ። ከፍተኛ ጉዳት የሚያደርሱ አደጋዎች አሉ። ከአደጋዎቹ ለማገገም ብዙ ወጪ ይጠይቃል። ግጭቶች የተለያዩ ናቸው። በአብዛኛው ውስጣዊ እና ከመንግስት ለመንግስት ጦርነቶች ይልቅ የታጣቂ ኃይላት ግጭቶች ናቸው። ውጊያዎቹ የሚደረጉት ደግሞ ድሮንን በመሳሰሉ ዘመናዊ ጦር መሳሪያዎች ነው። 1945 የነበረው ስልት፣ ስርዓት፣ መዋቅር፣ ተቋምና ቅርጽ ዛሬ ለሚገጥመን ሰብአዊ ቀውሶች መልስ መስጠት አይችልም። አለም ከሁለተኛው የዓለም ጦርነት ወዲህ አይታው በማታውቀው ስደተኛ፣ ተፈናቃይና ረሃብተኛ ተጨናንቃለች። እንደ ስደተኛው መብዛት ሁሉም ኢስታንቡል፣ ቱርክ ላይ ዛሬና ነገ የሚመክረው ጉባኤም በዓለም ታሪክ የመጀመሪያው ነው። ገና ሳይጀምር ከወቀሳ ትችት ያላመለጠው ጉባኤም በ75 ዓመት ታሪክ ታይቶ የማይታወቀውን ችግር ለማቃለል የሚረዳ ስልት መተለሙን በእርግጥ ጊዜ ነው በያኙ። ነጋሽ መሐመድ ነኝ። ቸር ያሰማን።